ከሁለት ሳምንት በፊት በቤንሻንጉል ጉሙዝ ክልል የተቀሰቀሰ ብሔር ተኮር ግጭት ዳፋው ለሺዎች ተርፏል። በክልሉ በዳንጉር ወረዳ በሁለት ግለሰቦች ጠብ እንደተጫረ የተነገረለት ግጭት ወሰን አቋርጦ የአማራ ክልል አጎራባች አካባቢዎችን ያዳረሰ ሲሆን በመቶች ለሚቆጠሩ ሰዎች ሞትና ለሺዎች መፈናቀል ምክንያት ሆኗል። በሰሞኑ ግጭትና የብቀላ ጥቃት ምክንያት የተፈናቀሉ ዜጎች አራት ሺህ እንደሚጠጉ የቤንሻንጉል ጉሙዝ ክልል አስታውቋል። ከተፈናቃዮቹ አንዱ የሆኑት አቶ ውዱ ተክሌ በአማራ ክልል ጃዊ ወረዳ የሚገኘውን ቀያቸውን ለቀው ወደ ግልገል በለስ ከተማ ከሸሹ ዛሬ አስረኛ ቀናቸውን ይዘዋል። የአማራ ክልል ልዩ ኃይል አባላት፣ ፖሊሶችና የአካባቢው ነዋሪ ታጣቂዎች ፈጽመውታል ባሉት ጥቃት ሶስት የቤተሰብ አባላት እንደተገደሉባቸው ይናገራሉ። አምስት ቤተሰቦቻቸውን ይዘው ከሞት ቢያመልጡም እርሳቸውና ሌላ የቤተሰባቸው አባል በጥይት መቁሰላቸውን ያስረዳሉ። አቶ ውዱ አሁን እንደ እርሳቸው ሁሉ ጥቃቱን ሸሽተው ቀያቸውን ከለቀቁ የአካባቢያቸውና የዳንጉር ወረዳ ነዋሪዎች ጋር በግልገል በለስ ከተማ ባለ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተጠልለዋል። ተፈናቃዮቹ ከቤንሻንጉል ጉሙዝ ክልልና ከኢትዮጵያ ቀይ መስቀል ማኅበር የተወሰነ የምግብ እርዳታ ቢያገኙም በቂ እንዳልሆነ ለዶይቸ ቨለ ገልጸዋል። ልብስም መጠለም ራሱ አልደርስም ለሰ ሁለም ብዙም የሚታየው ራሱ አልደርስም ብዙ ዘምሮ በአሜሪካ ኩል የሚተኙ ሰዎች አስፋልት ብቻ ነው ሚያድ ነው። ልብስም ራሱ እኛ አንድ ልብስ አሁን ስከሆነ ልብስ ነው እንዳለም ነው። ምግቡ ራሱ ብዙ የለም አልበለምም። ሌላም ብዙ ነገር ያስፈልገናል እኛ ራሱ እኛ አሁን ከትምህርት ቤት ቤት ነው እንጂ ማንኛውም መጠለ መጠለ የለም። አሁን ከትምህርት ቤት ቤት ነው እንጂ ያለ ነው እንግዲህ ምንም ቤት የለም ያለ ይነ በግልገል በለስ የተፈናቃዮች አስተባባሪ የሆኑት አቶ መልኬ ጊሳ እነ አቶ ውዱ የሚያሰሙትን ቅሬታ ይቀበላሉ። እርዳታው በበቂ ሁኔታ ሊዳረስ ያልቻለው በየጊዜው የተፈናቃዮች ቁጥር በመጨመሩ ነው ይላሉ። ቀድሞ የክልሉ ድጋፍ ሲመጣ በፊት የነበረው የሕዝብ ቁጥር የተወሰነ ነበረ። ወደ ሁለት መቶ ሕዝብ ብዛት ነበረ። ከዚያ በኋላ ግን በየቀን ያው ቁጥሩን እየጨመረ ሲመጣ ከመጣው እገዛ በቂ አልነበረ። በተለይ ለተወሰነ ለውስን አካላት ነው እያደረስን ያለ። ተጨማሪ ምግብ የሚያስፈልጋቸዋሉ። በቂ መጠለያም የለም። አንሳል አሁን ይሄ ትምህርት ቤት በተለይ አሁን ጥበብ ነው እና አሁን አብዛኛው ሰው ያው አንድ ቤት ውስጥ በጣም ከሰላሳ ከአምሳ በላይ ነው እየኖሩ የሚገኙ። ስለዚህ ይህን አጠቃላይ አንደኛ ምግብ ቅድሚያ ተጨማሪ መድረግ አለበት። ይሄ ጠይቀና ለሚመለከተው ስራሳ ስላልሆነ አሁን በትክክል በመጣው ቁጥር ብዛት ማለት ነው። በግልገል በለስ ከፍተኛ ሁለተኛ ደረጃ ትምህርት ቤት አንድ ሺህ አራት መቶ ስድስት ሰዎች ተጠልለው እንደሚገኙ አስተባባሪው አቶ መልኬ ይናገራሉ። የቤንሻንጉል ጉሙዝ ክልል የሰላም ግንባታና ጸጥታ ቢሮ ኃላፊ አቶ አበራ ባየታ ከግልገል በለስ በተጨማሪ በሁለት ሌሎች መጠለያዎች ያሉ ተፈናቃዮች አራት ሺህ እንደሚጠጉ ለዶይቸቨል አስረድተዋል። ፓዊ ላይ አሁን ተጠልሎ ያሉት ወደ አንድ ሺህ ሁለት መቶ አርባ አንድ ነው። ዳንጉር ላይ አንድ ሺ አራት መቶ ሰላሳ ዘጠኝ ግልገል በለስ ከተማ ላይ ወደ አንድ ሺ ሁለት መቶ ሰላሳ በድምሩ ሶስት ሺ ዘጠኝ መቶ አስር የሚሆኑ ማህበረሰብ ክፍሎች በየካምፑ ተጠልሎ ነው ያሉት በክልሉ የአደጋ ስጋት ስራ አመራር በኩሉም ሰብአዊ ድጋፍ እየተደረገላቸው ነው በኢትዮጵያ ቀይ መስቀል ማህበር የአፍሳ ቅርንጫፉም በተመሳሳይ መልኩ እነዚህ ምግብና ምግብ ነክ ያልሆኑ ጉዳዮችን ድጋፍ እየተደረገላቸውና አሁን ያለው ማለት ነው በግልገል በለስ ከተማ የተጠለሉት አብዛኞቹ ተፈናቃዮች ከአማራ ክልል አዊ ብሔረሰብ ዞን ጃዊ ወረዳ ቤት ንብረታቸው የወደመባቸው የማኅበረሰብ ክፍሎች መሆናቸውን አቶ አበራ ገልጸዋል። የቤንሻንጉል ጉሙዝ ክልል ገዢ ፓርቲ ቤጉዴፓ ፓ ትላንት ባወጣው መግለጫ ከሳምንት በፊት በአካባቢው በሚኖሩ የጉሙዝ ብሔረሰብ አባላት ላይ ተሰነዘረ ያለውን ብሔር ተኮር የብቀላ ጥቃት ጅምላ ግድያ ሲል ጠርቶታል። የክልሉ የሰላም ግንባታና ጸጥታ ቢሮ ኃላፊ እስካሁን ድረስ በጥቃቱ መሞታቸው የተረጋገጠ ሰዎች 219 ናቸው ይላሉ። ሞታ አኳያ ኳያ የጃዊው ትናንትናም የተገመገመ ከሁለት መቶ በላይ የሚሆን ሰው ነው በሞታው የነበረው ግጭት ማለት ነው። በተጨባጭ ሁለት መቶ አስራ ዘጠኝ የተመዘገቡ ናቸው። ቤተሰቦቻቸው ሌሎችም ልጆቻቸውን ሌላን ተማምሮ ወደ ሶስት መቶ የሚጠጉ ይሆናሉ ማለት ነው። በዳታው መሰረት ግን አሁን የተመዘገቡ ህይወታቸው የተባለ ወደ ሁለት መቶ አስራ ዘጠኝ ሰዎች ናቸው። በዳንጉር ከተማ የማንቡክ እና ዙሪያዎቹ ደግሞ ወደ ሀያ አምስት የሚሆኑ ሰዎች ህይወታቸውን ያጡበት ሁኔታ ነው ያለው። ጃዊ ላይ በነበረው ግጭት ወደ መቶ አምስት የሚሆኑ ሰዎች ፓዊ ሆስፒታል በቀላልም ከባድ ጉዳትም የገቧሉ። ሌሎቹ ታክሞ የወጡዋሉ፣ ሌሎቹ ደግሞ እዛው እየታገዙ ያሉበት ሁኔታ ነው ያለው። ግጭት ወደ ነበረባቸው የቤንሻንጉል ጉሙዝ ክልል አጎራባች ቦታዎች የመከላከያ ሰራዊት በመሰማራቱ በስፍራዎቹ ያለው ሰላም እየተሻሻለ መምጣቱን አቶ አበራ ይናገራሉ። ተፈናቃዮችን ወደ ቀያቸው መልሶ በእርሻ ስራቸው ላይ እንዲሰማሩ ግጭቱ ከነበረባቸው ቦታዎች ነዋሪዎች ጋር ውይይት በመደረግ ላይ እንዳለ ኃላፊው ገልጸዋል። እርሳቸው ይህን ቢሉም አቶ ወዱና ሌሎች ተፈናቃዮች ግን ወደ ቀድሞ ቀያቸው የመመለሱን ሐሳብ በግልጽ ተቃውሞታል የደህንነታቸው ጉዳይ እንደሚያሳስባቸው የሚናገሩት ተፈናቃዮች በትውልድ ክልላቸው በቤንሻንጉል ጉሙዝ የሚሰፍሩበት ቦታ እንዲፈለግላቸው ጠይቀዋል።